ስለ ኮሮና በሽታ ማወቅ ያለብዎ፣ የኮሮና ቫይረስ በሽታ የመተንፈሻ አካልን የሚያጠቃ ተላላፊ በሽታ ነው። በበሽታው የተያዙ ሰዎች ትኩሳት፣ ሳልና ለመተንፈስ መቸገር ይታይባቸዋል። በሽታው በጠናባቸው ታማሚዎች ላይ ሞትን ሊያስከትል ይችላል። በአሁኑ ሰዓት በበሽታው የተያዙ ሰዎች በአገራችን በመኖራቸው ከፍተኛ ጥንቃቄ ማድረግ ይኖርብዎታል። በሽታውን ለመከላከል ማድረግ ያለብዎ ትኩሳትና ሳል ካለባቸው ሰዎች ቢያንስ በሁለት ሜትር ወይም በሁለት እርምጃ ይራቁ። እጆን በውሃና በሳሙና ዘውትሮ ይታጠቡ፣ ወይም አልኮል ባለው የጀርም ማጽጃ ሳኒታይዘር እጆን በደንብ ያጽዱ። እጆን ሳይታጠቡ አይኖን አፎንና ፍንጫውን አይንኩ። በሚያስነጥሱበትና በሚያስሉበት ጊዜ አፎንና ፍንጫውን በሶፍት ወይም ክንዶን በማጠፍ ይሸፍኑ። የተጠቀሙበትን ሶፍት ክዳን ባለው ቆሻሻ ማጠራቀሚያ ውስጥ ያስወግዱ። ሰላምታ በሚለዋወጡ ጊዜ አይጨባበጡ፣ አይሳሳሙ፣ አይተቃቀፉ። ሰዎች በሚበዙባቸው ቦታዎች አይገኙ። ያልበሰሉ የእንስሳትና የአሳ ምግቦችን አይመገቡ። የበሽታውን ምልክቶች ካስተዋሉ ትኩሳት፣ ሳልና የመተንፈስ ችግር በራስዎም ሆነ በቤተሰቦ ካስተዋሉ በአስቸኳይ የነፃ የስልክ መስመር 8335 ላይ ወይም 952 ላይ ይደውሉ። የባለሙያ ምክርና እገዛ ያገኙ። ይህን በማድረግ የራስዎንና የቤተሰቡን ጤና ይጠብቁ። የጤና ሚኒስቴርና የኢትዮጵያ የኅብረተሰብ ጤና ኢንስቲትዩት